ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በየቀኑ ከምሽቱ ሶስት እስከ አራት ሰዓት በአስራ ሜትር ባንድ አጭር ሞገድ እንዲሁም በናይለ ሰዓት የሚያሰማውን ፕሮግራም አሁን ጀመረ። በአፍሪካ ግጭቶችን የመከላከል የመቆጣጠርና የመፍታት አቅም ላይ ያተኮረ አዲስ የምርምር ፕሮጄክት ተወጠነ። በመጀመሪያ ደረጃ ለችግሮቹ መፍትሄ የመፈለጉ ኃላፊነት በቀዳሚነት የአፍሪካ የራሷ የመንግስታቷና የመሪዎቿ ነው። ያ በደንብ አድርጎ እንዲሰመርበት ያስፈልጋል። እነዚህን ችግሮች ማንም ከውጭ መጥቶ ሊፈታ አይችልም። በእርግጥ ግን ከአፍሪካውያኑ ጋር አጋርነት መስርተን መርዳት እንችላለን። ያንንም እያደረግን ነው። ቀድሞ የዩናይት ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቼስተር ክሮከር የአፍሪካን ግጭቶች ስረ መሠረት መርምሮ መፍትሄ በመፈለግ ላይ ያተኮረ አዲስ ሪፖርት ማዕከል አባል ናቸው። በአብይ ርዕሱ ዝርዝሩ ይቀርባል። ዛሬ መደበኛ ቅንብሮቻችን ሳምንታዊው የስፖርት ፕሮግራም አፍሪቃ ነክ ርዕሶችና፣ በመጨረሻም ሳምንታዊው የጤና ዝግጅት ናቸው። የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት አቃቤ ሕግ በነሶሊያና ሽመልስ ክስ መዝገብ በአሸባሪነት ወንጀል ክስ ከመሰረተባቸው የኢንተርኔት አምደኞችና ጋዜጠኞች መካከል በሌለችበት ጉዳዩ በሚታየው በሶሊያና ሽመልስ ላይ ያቀረበውን የሲዲ ማስረጃ በችሎት መታየቱ አስፈላጊ ሆኖ አላገኘውም ሲል በየነ። ዓለም አቀፉ የከፍተኛ የጦር ወንጀል ችሎት አይሲሲ በዘር ፍጅትና የጦር ወንጀል የሚፈልጋቸው የሱዳኑ ፕሬዚዳንት ኦማር አልበሽር በቁጥጥር ስር መዋል ይገባቸው እንደሆን ጉዳያቸውን እስኪያጣራ እንዲቆዩ ያዘዘውን የአንድ የፕሪቶሪያ ፍርድ ቤት ውሳኔ ቸል ብለው ወደ ሀገራቸው ተመለሱ የሚሉት ደግሞ ከዋና ዋናው ዜናዎች ውስጥ ናቸው። ጤና ስጥና አድማጮች እንደሙላቸው አምሽታቸዋል። ዛሬ ሰኞ ሰኔ ስምንት ቀን ሁለት ሺ ሰባት ዓመተ ምህረት ነው። የምናስተናግዳችሁ አዲሱ አበበና እኔም አሉላ ከበደንን። አሁን በቅድሚያ ዜና እናሰማለን። ቀደም ሲል በአርዕስተ ዜናው ላይ እንደሰማ ነው የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቢ ህግ በእነ ሶሊያና ሽመልስ የክስ መዝገብ በአሸባሪነት ወንጀል ክስ ከመሰረተባቸው ጦማሪያን እና ጋዜጠኞች መካከል በሌለችበት ጉዳዩ በሚታየው በሶሊያና ሽመልስ ላይ ያቀረበውን የሲዲ ማስረጃ በችሎት መታየቱ አስፈላጊ ሆኖ አላገኘ ነውም ሲል በይኗል። የተከሳሽ ጠበቆች በብይኑ ያላቸውን ቅሬታ አስመዝግበዋል። መዝገቡን መርምሮ ብይን ለማሳለፍ ፍርድ ቤት ቀጠሮ ሰጥቷል። መለስካቸው አምሃ ዘግቦልናል። ፍርድ ቤቱ ዘጠኙን ጦማሪያና ጋዜጠኞችን ለዛሬ የቀጠረው ጉዳዩ በሌለችበት በሚታየው በሶሊያና ሽመልስ ላይ አቃቤ ሕግ አለኝ ያለውን በሲዲ የተቀረጸ የድምፅ ከምስል ማስረጃ በጽሕፈት ቤቱ ከተመለከተ በኋላ ማስረጃውን በችሎት በሚቀርብበት ሁኔታ ላይ ለመወሰን ነበረ። ፍርድ ቤቱ እንደገለጸው የአቃቤ ሕግን ማስረጃ በጽሕፈት ቤቱ ተመልክቶታል። ይሁንና የቀረበው ማስረጃ በችሎት መታየቱ አስፈላጊ ሆኖ እንዳላገኘው ፍርድ ቤቱ በይኗል። ስለሆነም ጠቅላላ መዝገቡን መርምሮ ብይን ለመስጠት ቀጠሮ እንደሚሰጥ ፍርድ ቤቱ ገለጸ። የተከሳሽ ጠበቆች ግን በብይኑ ቅሬታ እንዳላቸው ገልጸው ፍርድ ቤቱ እንዲሰማቸው አቤት ብለዋል። ፍርድ ቤቱ ይህንኑ እድል እንደሰጣቸው ከተከሳሽ ጠበቆች አንዱ አቶ አማሃ መኮንን የተከሳሽ ጠበቆች ቀደም ያለውን የፍርድ ቤቱን ውሳኔ እንደተረዱት ከሆነ አቃቢ ሕግ በአንደኛ ተከሳሽ ላይ ያቀረበውን የድምፅ ከምስል ማስረጃ ፍርድ ቤቱ በጽህፈት ቤቱ ከተመለከተ በኋላ ማስረጃውን በዝግ ችሎት ወይንም በግልጽ ችሎት ያይ እንደሆነ ለመለየት እንደነበረ ነው። አሁን ግን ፍርድ ቤቱ የሰጠው ብይን ተከሳሾች የቀረበባቸውን ማስረጃ ሳያዩ እንዲታለፍ ያደረገ ስለሆነ የተከሳሾችን መብት ያጣብባል። ስለሆነም ሲዲው ተከሳሾችና እኛ ባለንበት ሌላ ታዛቢ በሌለበት ሊታይ ይገባዋል ሲሉ አመለከቱ። ሌላው የተከሳሽ ጠበቃ አቶ ሽብሩ በለጠም በበኩላቸው አቃቤ ሕግ በአንደኛ ተከሳሽ ላይ ያቀረበው ሲዲ በተጨማሪ ማስረጃነት የሚያቀርብ ከሆነ የህግ ድጋፍ እንደሌለው አመልክተው በአንደኛ ተከሳሽ ላይ የቀረበው ማስረጃ ተከሳሽ በሌለበት የቀረበ ቢሆንም የአቃቢ ሕግ የክስ አቀራረብ በአድማ የተፈጸመው የወንጀል ድርጊት ስለሚያደርገው በአንዱ ላይ የቀረበ ማስረጃ በሌላውም ላይ እንደቀረበ ይቆጠራል እና ፍርድ ቤቱ ይህንን ቅሬታ እንዲመዘግብልን እናመለክታለን ብለዋል። አቃቢ ህግ በበኩሉ በአንደኛ ተከሳሽ ላይ የቀረበው የድምፅ ከምስል የሲዲ ማስረጃ በማስረጃ ዝርዝር ውስጥ የተጠቀሰ እንደሆነ ገልጿል። ፍርድ ቤቱም የተከሳሽ ጠበቆችን ቅሬታ መመዝገቡን ገልጾ ብይኑን በማጽናት መዝገቡን በጠቅላላ መርምሮ ብይን ለመስጠት ለሐምሌ 13 ቀን 2007 ዓ.ም ቀጠሮ ቆርጧል። አቃቢ ህግ በሌለችበት ጉዳዩ የሚታየውን ሶሊያና ሽመልስን ጨምሮ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ ማህሌት ፋንታሁን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋ አለም ወለየስ በተባሉ ጦማሪያና ጋዜጠኞች ላይ ከሐምሌ ወር 2006 ዓ.ም ጀምሮ በሽብር ወንጀል ክስ መስርቶባቸው ጉዳያቸውን ፍርድ ቤት እየመረመረው ይገኛል። ፍርድ ቤቱ በሚቀጥለው ቀጠሮ ተከሳሾቹ የቀረበባቸውን ክስ ይከላከሉ ወይንም መከላከል ሳይገባቸው በነጻ ይሰናበቱ እንደሆነ የሚለይ ውሳኔ እንደሚሰጥ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ዓለም አቀፉ ከፍተኛ የጦር ወንጀል ችሎት አይሲሲ በዘር ፍጅትና የጦር ወንጀል የሚፈልጋቸው የሱዳኑ ፕሬዚዳንት ኦማር አልበሽር በቁጥጥር ስር መዋል ይገባቸው እንደሆን ጉዳያቸውን እስኪያጣራ እንዲቆዩ ያዘውን አንድ የፕሪቶሪያ ፍርድ ቤት ውሳኔ ቸል ብለው ወደ አገራቸው ተመለሱ። እንደ ወትሮው ሁሉ ነጭ ጀለቤያቸውን ለብሰው የታዩት ሚስተር ባሽር ካርቱም አውሮፕላን ጣቢያ እንደደረሱ ከዘራቸውን እየወዘወዙ ፈጣሪ ታላቅ ነው ሲሉ ድምጻቸውን ከፍ አድርገው አሰምተዋል። ሚስተር ባሽር በጆሃንስበርግ ደቡብ አፍሪካ በመካሄድ ላይ ባለው የአፍሪካ ህብረት ጉባኤ ለመሳተፍ በተጓዙበት ወቅት ነው ዓለም አቀፉ የወንጀል የጦር ወንጀል ችሎት ይያዙልኝ ሲል የጠየቀው አይሲሲ በሱዳኑ መሪ ላይ ያቀረበው ክስ ከጦር ወንጀልና የጅምላ ዘር ፍጅት በተጨማሪ በሰብአዊ ፍጡር ላይ በተፈጸመ በደል እንዲሁም እንደ አውሮፓውያን የዘመን አቆጣጠር በ2003 ዓ.ም በዳርፉር በተቀሰቀሰው ግጭት ብረት ባነሱ ወገኖች ላይ ከፍተኛ ጥቃት ያደረሱትን የአረብ ሚሊሻዎች እንዲያግዙ ጦር ሰራዊት መላክን ይጨምራል። ደቡብ አፍሪቃን ለቀው ከመውጣታቸው አስቀድሞ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ በተመሳሳይ በአሽር በቁጥጥር ስር ውለው ሕግ ፊት እንዲቀርቡ ጠይቀው ነበር። ደቡብ አፍሪካ ባሽር በቁጥጥር ስር መዋል ሳትችል በመቅረቷ ቅሬታ ያደረባቸው መሆኑን የአይሲሲው አቃቢ ህግ ይፋ አድርገዋል። የሱዳኑ መሪ የዓለም አቀፉን ከፍተኛ የጦር ወንጀል ችሎት ስልጣን አልቀበልም ሲሉ ለረዥም ጊዜ መቃወማቸውም ይታወቃል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በበኩላቸው በሰጡት አስተያየት የዓለሙ ከፍተኛ የወንጀል የጦር ወንጀል ችሎት አይሲሲ ስልጣን ሊከበር ውሳኔውም ተፈጻሚነት ሊያገኝ ይገባል ብለዋል። በየመን ሳውዲ መሩ የአረብ አገሮች ጥምረት በዋና ከተማይቱ ሰአና ሌሊቱን በሁጤ አማጽያን ላይ የተነጣጠረ የአየር ድብደባውን በቀጠለበት ወቅት በተፋላሚ አንጃዎች መካከል የሚካሄድና በተባበሩት መንግስታት የተመራ የሰላም ድርድር ዛሬ በስዊዘርላንድ ተጀምሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የሰላም የጥሞናና የአብሮነት ጊዜ እንዲሆን ባሉትና በያዝነው ሳምንት መገባደጃ በሚገባው ወረሃ ረመዳን የሙስሊም ጾም ቢያንስ ለሁለት ሳምንታት አፍቃሪ መንግስቱና አማጽያን ኃይሎች ሰብአዊ የተኩስ አቁም እንዲያደርጉ ሲሉ ጥሪ አሰምተዋል። ሚስተር ባን የየመኑ መልእክተኛው ኢስማኤል ኦልድ ቼክ አህመድ በስደት ከሚገኙት የፕሬዚዳንት አብድ ራቡ ሃንሱር ሃዲ እና የየመኗ ዋና ከተማ ሳናን ከሚቆጣጠሩት ሁቲ የአማጽያን ልዑካን ጋር የተናጠል ስብሰባ ሊያደርጉ እየተሰናዱ ባሉበት ጄኔቫ ነው ይህን ጥሪያቸውን ያሰሙበት ንግግር የተሰማው። ዛሬ የመን እንደ አገር ህልውናዋ እውን ይሆን ዘንድ ሁነኛ ሚዛናዊነት የግድ ከሚልበት ስፍራ ላይ ነው ያለችው፣ ያሉት የመንግስታቱ ዋና ጸሐፊ አያይዘውም አንጃዎች ሲፎካከሩ አገሪቱ እየጋየች ነው ብለዋል። የሁለቱን አንጃዎች የፊት ለፊት ንግግር የማይጨምረው የሰላም ድርድር የየመኑ ግጭት የአካባቢውን አገሮች ወዳካተተ ውጊያ ከመራበት ካለፉት ሶስት ወራት ወዲህ የመጀመሪያው ሁነኛ ዲፕሎማሲያዊ ጅምር መሆኑ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሊቢያ ያካሄደው የአየር ድብደባ ከአልቃይዳ ጋር ቁርኝት ያለውን ጽንፈኛ ቡድን መሪ ሞቅታር ቤል ሞቅታርን መግደሉን ለማረጋገጥ ምርመራ በማድረግ ላይ መሆኑን የዩናይት ስቴትስ ጦር ሰራዊት አስታወቀ። አለም አቀፍ እውቅና የተሰጠው የሊቢያ መንግስት በአገሪቱ ምስራቃዊ ክፍል ከትላንት በስቲያ ቅዳሜ የተካሄደው የአየር ድብደባ እንደታለመው በእርግጥ ቤልሞቅታርን ገድሏል ብሏል። የዩናይት ስቴትስ የመከላከያ ሚኒስትር በበኩሉ የአየር ድብደባውን አስመልክቶ በትላንትናው ዕለት ባወጣው የጽሁፍ መግለጫ ስለ ቤል ሞቅታር መገደል ወይም ያለ መገደል ማረጋገጫ ሳይሰጥ ቀርቷል። የሚኒስትር መስሪያ ቤቱ ቃል አቀባይ ኮሎኔል ስቲቭ ዋረን በሰጡት አስተያየት ግን የአየር ድብደባው ኢላማውን መጥቷል ነው ያሉት። የሊቢያው በአሸባሪዎች ላይ የተነጣጠረ የአየር ድብደባ ኢላማ ሞቅታር አልሞቅታር እንደነበር ማረጋገጫ መስጠት እችላለሁ ያሉት ዋረን የአየር ድብደባው በዩናይት ስቴትስ የጦር አውሮፕላን አማካኝነት ነው የተከናወነው። ኢላማውንም ውጤቱን እየገመገምን ነው፣ ዝርዝሩን በተገቢው ሰዓት እናቀርባለን ያሉት የዩናይት ስቴትስ የአየር ኃይል ዋና አዛዥ ዴቦራ ሊ ጄምስ በበኩላቸው፣ በዛሬው ዕለት የጦር አውሮፕላኖች ትዕይንት በሚካሄድባት ፓሪስ ለጋዜጠኞች በሰጡት አስተያየት ኤፍ አስራ አምስት የአሜሪካ ተዋጊ አውሮፕላኖች የአየር ድብደባውን መፈጸማቸውን አመልክተዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ራሱን በደም የታተመው ጦር ብሎ የሚጠራው ጽንፈኛ ቡድን መሪ ቤልሙቅታርን የትነት ለጠቆመ የአምስት ሚሊዮን ዶላር ወረታ ለመስጠት መመደቡ የሚታወቅ ነው። ቤልሙቅታር እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ ምት በአልጄሪያ በአንድ የነዳጅ ማጣሪያ ላይ የደረሰውንና ሶስት አሜሪካውያንን ጨምሮ 37 ሰዎች የተገደሉበትን የአሸባሪዎች ጥቃት በማውጠንጠንም ይወነጀላል። አድማጮች ለሰዓት ያለን ዜና በዚሁ አበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ነው። በ1922 እና 25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት ላይ እንገኛለን። የምናስተናግዳችሁ አዲሱ አበበና አሉላ ከበደንን። አሁን የዕለቱን አቢይ ርዕስ በአፍሪቃ ግጭቶችን የመከላከል የመቆጣጠርና የመፍታት አቅም ያለው ወይም አቅም ላይ ያተኮረ አዲስ የምርምር ፕሮጄክት ተወጥኗል። መሰረቱ ካናዳ የሆነው ሴንተር ፎር ኢንተርናሽናል ጎቨርናንስ ኢኖቬሽን ማለትም የዓለም አቀፍ የመልካም አስተዳደር ክህሎት ማዕከል የተባለ ድርጅት የአህጉሪቱን ጦርነቶችና የስልጣን ሽኩቻ አድማሶች በተሻለ መረዳት እንደሚያስፈልግ ያስገነዝባል። የቪኦኤው ጆዲካፖ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። በአህጽሮት ሲጂአይ ተብሎ የሚታወቀው ማዕከል የአፍሪካ ግጭቶች ምንነትና ምላሾቹ በሚል ርዕስ አንድ አዲስ ሪፖርት ይፋ አድርጓል። የፖለቲካ ሁከቶች፣ ደካማ ተቋማት፣ የብሔረሰብ የሃይማኖትና የማንነት ጉዳይ ለአህጉሪቱ ግጭቶች የሚያበረክቱትን አስተዋጽኦ የመረመረ ሪፖርት ነው። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ቼስተር ክሮከር በማዕከሉ የዓለም አቀፍ ጸጥታና የፖለቲካ መርሃ ግብሮች ከፍተኛ አባል ናቸው። የተመለከትነው ሁከተኛ ጽንፈኝነትን ብቻ አልነበረም። የተለያዩ የግጭት አይነቶችንም ተመልክተናል። በወንጀለኞች ቡድኖች፣ በባህር ላይ ዘራፊዎች ወይም ደግሞ እንዲሁ በማንነት ጥያቄ የሚነሱትን ግጭቶች ሁሉ ፈትሸናል። የተለያየ ተፎካካሪ ቡድኖች ለስልጣን የሚያደርጓቸውን ግጭቶችንም እንዲሁ። አሁን ብሩንዲ ውስጥ የሚታየው ለስልጣን የሚደረግ ትንቅንቅ ነው። ሁከተኛ ጽንፈኝነትን በተመለከተ የአፍሪካ ሀገሮች በሚያደርጉት ትግል ዩናይትድ ስቴትስ እና ፈረንሳይ እንዲሁም ሌሎች ሲረዱ ቆይተዋል። ቸስተር ክሮከር ግን ወታደራዊ ምላሽ ብቻውን በቂ አይደለም ይላሉ። የችግሩ መንስኤ ስረ መሰረቱ መፍትሄ ሊፈለግለት እንደሚገባም ያስገነዝባሉ። አንዳንዶቹን በተመለከተ መንግስቱ ደካማና በአገሪቱ ራቅ ባሉ ገጠር አካባቢዎች አቅሙ ውሱን ሊሆን ይችላል። በናይጄሪያና የቦኮ ሀራምን ሁኔታ ተመልክተናል። እንደምታውቁት የቦኮ ሀራሙን በመሳሰሉ እንቅስቃሴዎች ውስጥ እየተሳቡ ለውጊያ የሚመለመሉት አንዳንዶች ሰዎች ሌላ የስራ አማራጭ የሌላቸው ሊቀጠሩ የማይችሉና ስራ አጦችም ናቸው። መንግስቱ ችላ ያላቸው የክልል አስተዳዳሪዎች ደግሞ ምን እንደሚያደርጓቸው ግራ ገብቷቸዋል። ያ ሲሆን አንድ ክፍተት የሚሞላው አያጣም። ቦኮ ሀራም ሞላው። አያይዘው ቼስተር ክሮከር የቦኮ ሀራም ጽንፈኛ ተዋጊዎች እንዴት አድርገው ተዋጊዎቻቸውን እንደሚመለምሉ አውቀውበታል ብለዋል። እንረዳችኋለን፣ የሚያስፈልጋችሁን ነገር እንሰጣችኋለን፣ ስራም እንሰጣችኋለን፣ መሳሪያም ይሰጣችኋል ይሏቸዋል። ስለዚህ ቀደም ብዬ እንዳልኩት እነዚያን ክፍተቶች በደንብ መከታተል ያስፈልጋል አደገኛ ስለሆኑ። ስለሆነም መልሱ ወታደራዊ ብቻ መሆን የለበትም። ሰፋ ባለው በአስተዳደሩ ረገድም ምላሽን ይሻላል። መሰረቱ ካናዳ የሆነው ይህ ማዕከል ያወጣው ሪፖርት የአፍሪካን ግጭቶች አይነተ ብዙና የተወሳሰቡ እንደሆኑ ይገልጽና አያያዝና አፈታታቸውም በዚያው መጠን በአይነቱ ድብልቅ እንደሆነ ያስረዳል። Well, it's primarily Africa's job and the job of African countries and African governments and leaders. እንግዲህ በመጀመሪያ ደረጃ ለችግሮቹ መፍትሄ የመፈለጉ በቀዳሚነት የአፍሪካ የራሷ የአፍሪካ አጋሮች የመንግስታቱና የመሪዎቹም ስራ ነው። ያ በደንብ አድርጎ ሊሰመርበት ይገባል። እነዚህ ችግሮች ማንም ከውጭ መጥቶ ሊፈታቸው አይችልም። ግን በእርግጥ ከአፍሪካኑ ከአፍሪካውያኑ ጋር አጋርነት መስርተን መርዳት እንችላለን። ደግሞም ያን ያደረግን ነው በተቋም ደረጃም እንደየጉዳዩ እያየን እናደርገዋለን። ይሄ ደግሞ የበጎ አድራጎት ወይም የጥገኝነት ጉዳይ አይደለም። በአፍሪካ መንግሥታትና ኅብረተሰቦች እንዲሁም አጉሪቱ በውጭ ባሏት ወዳጆች መካከል የጋራ የሆነ እርስ በርስ የመደጋገፍ ጥቅም አለና ቀረብ ባለ መንገድ መተባበሩ ሁሉንም የሚመለከታቸውን ወገኖች ይጠቅማል፣ ያሉት የጆርጅታውን ዩኒቨርሲቲው የስትራተጂያዊ ጥናቶች መምህሩ ክሮከር የናይጄሪያ አጎራባች ሀገሮች በጸረ ቦኮሃራሙ ዘመቻ እየሰጡት ያለው ወታደራዊ ድጋፍ አንዱ የዚህ አይነት ትብብር ተምሳሌት እንደሆነ ያመለክታሉ። መጥፎቹ ሰዎች በአፍሪካ ይበልጡን እንዲንሰራፉ አንፈልግም። ለምዕራባውያንም ቢሆን ጥሩ አይደለም፣ ለአውሮፓ ጥሩ አይደለም፣ ለዩናይት ስቴትስም እንዲሁ ለመካከለኛው ምስራቅም ጭምር ጥሩ አይደለም። ከዚያ በተጨማሪ ሰዎች ጭንቅ ሲላቸው ሕገወጥ አሸባሪዎች እጅ የወደቁ በጀልባ እየተጫኑ የሜዲትራኒያን ባህር ውስጥ መስጠማቸው እንዲባባስም አንፈልግም። ስለዚህ በመፍትሄ ፍለጋው እንድንሳተፍ የግድ የሚሉ ብዙ ብዙ ምክንያቶች አሉ። ፖሊሲ አውጪዎችና ሲቪል ማህበረሰቦች ሁከተኛ ጽንፈኝነትን ለመታገል ይበልጡን በተቀራረበ ትብብር መስራት ያለባቸው መሆኑን ይህ የዓለም አቀፍ መልካም አስተዳደር ማዕከል ያወጣው ሪፖርት ይመክራል። What we'd like to see is stronger recognition that the coercive tools ጠንከር ያለ ግንዛቤ እንዲያገኝ የምንሻው አንዱ ጉዳይ አስገዳጅ የሆኑ እርምጃዎችን መጠቀም ገንቢ የሆኑ መርሃ ግብሮችን ለመግፋት በሩን ሊከፍቱ ይችሉ ይሆናል ነገር ግን ያብቻውን መፍትሄ አያመጣም የሰላም አስከባሪዎችን ስራ ከሸምጋዮች ስራ ጋር ለማስተሳሰር መቻል ይሻል የሸምጋዮችን ስራ ደግሞ ከህብረተሰቡ ጋር በመንደር በትናንሽና ትላልቅ ከተሞች ደረጃ ማቆራኘት ያስፈልጋል አፍሪካ ውስጥ መፍትሄያቸው በክልል ደረጃ መፈለግ ያለባቸው በርካታ ችግሮች መኖራቸውንም ቼስተር ክሮከር ያስረዳሉ። እንደኔ አስተያየት በጸጥታ ረገድ እጅግ ከባድ የሆኑ የአፍሪካ ችግሮች ክልላዊ ናቸው። ትልቅ መንግስት ቢኖርም አገሪቱን ዳር እስከ ዳር የማስተዳደር አቅም አይኖረውም። ለምሳሌ ዲሞክራሲያዊ ኮንጎን መጥቀስ ይቻላል። የኮንጎ ችግር የአጎራቦቿ አገሮች ክልላዊ ችግር ይሆናል፣ የእነሱ ችግር የኮንጎ ችግር ይሆናል። በድንበሮቻቸው አንዱ በሌላው ጣልቃ መግባት ይኖራል። የሳህልን ክልልና በሊቢያ የጋዳፊን መወገድ ተከትሎ የተነሱትን ታጣቂ ሚሊሻዎች ብንመለከት ያለው ሁኔታ ተመሳሳይ ነው። እንደ ተባበሩት መንግስታት ድርጅት እንደሚያካሂደው ያሉ እጅግ የተራቀቁ የግጭት አያያዝ ዘዴዎችን ቢሆኑ ውጤታማነታቸው ውሱን እንደሆነ ነው ይህ አዲስ ሪፖርት የሚያስገነዝበው። ክቡራትና ክብራት አድማጮች የመጽሔት ትንታኔ ርዕስ ይቀጥላል። ያለፈው አርብ እንደ አውሮፓውያን የዘመን አቆጣጠር ሰኔ 12 ቀን ህጻናት በጉልበት ስራ እንዳይሰማሩ የተባበሩት መንግስታት ድርጅት ይወሰነበት ቀን መታሰቢያ ያለት ነበር። ይህም የተወሰነው በማደግ ላይ ባሉ በብዙዎቹ አገሮች ዕድሜያቸው ከ18 ዓመት በታች የሆኑ ህጻናት በጉልበት ስራ ላይ ተቀጥረው ቤተሰባቸውን ወይም ራሳቸውን በመርዳት የመሰማራታቸው ነገር አሳሳቢ መሆኑ ነው። ከአዲስ አበባ የአሜሪካ ድምፅ ዘጋቢ ማርታ ቫንደርዎልፍ እንደዘገበችው ኢትዮጵያ ለምሳሌ ከ60 በመቶ በላይ የሆኑ ህጻናት በጉልበት ሥራ ላይ እንደተሰማሩ ወይም የተሰማሩባት አገር ነች። አዲሱ አበበ ለመጽሔት እንዲህ አዘጋጅቶታል። ለአቅመ አዳም ያልደረሱ ሕፃናትን በጉልበት ሥራ ማሰማራት በብዙ የዓለማችን አገሮች የተለመደ ሆኗል። ኢትዮጵያ ውስጥ ሕፃናት አንድም ቤተሰባቸውን በኢኮኖሚ ለመደጎም ስራ ላይ እንዲሰማሩ ይደረጋል አሊያም በየመንገዱ ዕቃ በመሸጥ ወይም ጫማ በመጥረግ ሥራ ይሰማራሉ። እነዚህ ልጆች ግን ዕድሜያቸው በ12ና በ16 ዓመት ውስጥ የሚገኝ ነው። አሉላ ፓንክረስት በዚህ ረገድ አያሌ ምርምሮችን አድርገዋል። ይሄ ወላጆችን በሥራ መርዳት በኢትዮጵያ አዲስ ነገር አይደለም የሚሉት ተመራማሪው ፓንክረስት፣ ሥራው ግን ልዩነት አለው፣ እንደ ሌሎች አገሮች በከባድ የጉልበት ሥራ የሚጠመዱ አይደሉምና ብለዋል። ቤተሰቡ ውስጥ ያለው ድህነት ነው ሕፃናቱ ወደ ስራ እንዲሰማሩ የሚገፋፋቸው። በተለይ ደግሞ ቤተሰቡን በኢኮኖሚ የሚደግፍ አንድ አባል በሞት ከተለየ፣ ይሄ አስደንጋጭ ክስተት የሕፃናቱ ወደ ሥራ መሰማራት እና በዚያ በየሞተው አባል እግር መተካት የተለመደ ሂደት ነው። ከአዲስ አበባ ወጣ ብሎ የሚገኝ አንድ ማዕከል አለ። ዘለቄታ ያለው የሕፃናት ማበልጸጊያ መድረክ። ይህ አገር በቀል የበጎ አድራጎት ድርጅት ለአቅመ ሔዋን ያልደረሱና ዝሙት ውስጥ በመሰማራት ለዕለት ጉርሳቸው በሴትኛ አዳሪነት የሚሰለፉ ሴት ልጆችን እየተቀበለ ይረዳል። ታዲያ እነዚህኞቹ በጫማ ጠረጋ ከተሰማሩት ሕፃናት ያነሰ ትኩረት ያላቸው፣ በሌላ የጉልበት ሥራ ከሚሠሩትም የባሰ ለአደጋ የተጋለጡ ናቸው። በላይ ነሽ ከባላገር አዲስ አበባ ገብታ በቤት ሰራተኛነት የተቀጠረች የአስራ ሰባት ዓመት ልጅ ነች። ቀጣሪዎቿ ስላልተመቿት ወይም እንደ ሰው ስላልያዟት ሥራውን ትታወጣች። የቤት ሰራተኛ በሚሰራበት ሰት ስላልተስማማኝ ጓደኛ ነበረ፣ በዛ ጓደኞች እዛ ላይ ሲሰሩ ስለ ነበረ ሲመክሩኝ እና ጥሩ ታገኛለች ጥሩ ገቢ ስለሚሉኝ ወጣውና ቢዝነስ መስፋት ጀመርኩኝ። ይህ ቀደም ሲል የተገለጠውና ዘልቄታ ያለው የሕፃናት ማበልጸጊያ መድረክ የተሰኘው ተቋም እነዚህ ሴት ልጆች በጥሩና በተገቢው መንገድ መያዛቸውን ትምህርት ቤት መሄዳቸውንም ይቆጣጠራል። የሙያ ስልጠናም ያስገኛል። የ18 ዓመቷ እንዳልልኝ ተምራ የምስክር ወረቀቷን አግኝታ ዛሬ በአንድ የጸጉር ማስተካከያ ተቀጥራ ትሠራለች። የአሁን ገቢዬ ከቀድሞ ያነሰ ቢሆንም ወደ ቀደመው ስራዬ ግን አልመለስም ብላለች። እንደ አውሮፓ አቆጣጠር በ2009 ዓ.ም በወጣው የሲቪል ማኅበረሰብ ሕግ ምክንያት በሰብአዊ መብት ጉዳዮች ዙሪያ የመሥራት እድሉ የተወሰነ ነው ይላሉ አያሌ ኢትዮጵያውያን ድርጅቶች። ሕጉ በጉልበት ስራ የተጠመዱ ሕጻናትን ሁኔታ ለማሻሻል የሚደረገውን እንቅስቃሴ አስቸጋሪ አድርጎታል ሲሉም ይናገራሉ። ወደ መጨረሻዊ መጽሔቱ ርዕስ እናልፋለን። የአልሻባብ ታጣቂዎች ምንፔክቶኒ የተባለችውን ከላሙ በስተደቡብ ምዕራብ የምትገኘውን የጠረፍ ከተማ ለሶስት ቀናት ያህል አጥቅተዋል። አብዛኞቹም ከማዕከላዊ ኬንያ የሄዱ ኪኪዩ ማህበረሰብ አባላት ወይም በሚኖሩባት ከተማ ስልሳ ሰዎች ተገደሉ ይላል። ጥቃቱ ህዝቡን ከማስቆጣቱም በላይ በኬንያ ማህበረሰብ ክፍፍል አስከትሏል። እንዲህ አይነቱ ጥቃት ከተፈጸመ አንድ አመት ያለፈ ቢሆንም ምንፔክቶኒ እንዲሁም ጎረቤቶቿ ከተሞች አሁንም በሰዓት ላፊ ገደብ ስር ናቸው። የአሜሪካ ድምፅ ራዲዮ ዘጋቢ መሐመድ ዩሱፍ ከአቡጃ ያጠናቀረውን ዘገባ አዳነች ፍሳይ ታቀርበዋለች። ባለፈው ዓመት ልክ በዛሬዋ ዕለት የአልሸባብ አማጽያን ኢምፔኬቶኒ የተባለችውን የጠረፍ ከተማ ጠቁ። መጀመሪያ ላይ ያጠቁት የፖሊስ ጣቢያን ነበር። ከዚያ በኋላ ግን ያዩትን ሰው ሁሉ ገደሉ። ማንም ባልገመተው ሁኔታ ነበር ጥቃቱ የተካሄደው። ታጣቂዎቹ በከተማይቱ አካባቢ ያሉትን መንደሮችና አነስተኛ ከተሞችን ማጥቃት ቀጠሉ። ህዝቡ በፖሊስ ጣቢያዎች፣ በሆስፒታሎችና በአብያተ ክርስቲያን ተደበቀ። ኢምፔኮቶኒ ከተማ ላይ የሚኖሩት ሃምሳ ሺህ የሚሆኑ ሰዎች ግን ሶማሊያ ውስጥ ያለው ጽንፈኛ ቡድን ይከላከልልናል የሚል ስሜት አደረባቸው። ሉሲ እንዱንጉ የተባለች የሰላሳ ዓመት ዕድሜ ወጣት ኢምፔኬቶኒ ላይ የተፈጸመውን ጥቃት በዓይናቸው ካዩት በርካታ ሰዎች መካከል አንዷ ናት። ከከፍተኛ ተኩስ በኋላ በሯ ሲንኳኳ ሰማች። ሰዎች በሩን ሲያንኳኩ ሰማንና ወዲያውኑ ቤት የገቡ የመጀመሪያውንና ሁለተኛውን በር ገነጠሉት። ባለቤቴን ጠርተው ወደ ውጭ ወሰዱትና አሁን የማላስታውሰውን ጥያቄ ይጠይቁት ጀመር ከዚያም ይደበድቡት ጀመር። እኔም ወዲያውኑ ውጭ ወጥቼ ና እቤት ግባ እያልኩ እጣራ ጀመር። ባለቤቴ ግን ለካ ሞቷል ነበር ያለችው። ከአንድ ዓመት በኋላ የሁለት ልጆች እናት የሆነችው ሴት በአካባቢው ከባድ የጸጥታ ጥበቃ ስለሚደረግ የጸጥታ ስጋት እንደሌለባት ገልጻለች። ሂማን ራይትስ ዋች የተባለው የሰብአዊ መብት ድርጅት እንደሚለው ግን ከጥቃቱ በኋላ የጸጥታ ኃይሎች በላሙ ወረዳ ህዝቡን ማዋከብ ጀመሩ። ሂማን ራይትስ ዋች በእንቅርት ላይ ጆሮ ደግፍ በሚል ርዕስ ባወጣው ባለ 53 ገጽ ዘገባ የጸጥታ ኃይሎች ሲቪሉን ህዝብ ከአልሸባብ ጥቃት እንዳልተከላከሉለት፣ የተፈጸመውን ግድያ በሚገባ እንዳልመረመሩ፣ የፖሊሶች አሰራር ህዝቡን በማጎሳቆል ተግባር የተሞላ እንደሆነ ያመለክታል። የኬንያ የአገር አስተዳደር ሚኒስትር ምዌንዳ እንጆካ አንዳንድ ፖሊሶች ህገወጥ ተግባር ሳይፈጽሙ እንዳልቀሩ ጠቁመዋል። አልፎ አልፎ አንዳንድ የተፈጸሙ ጥሰቶች ሊኖሩ ይችላሉ፣ ሆኖም ፖሊሲያችን አይደለም። የመንግስት ፖሊሲ ጸጥታ አስከባሪዎች ወንጀለኞችን እንደ ወንጀለኞች እንጂ እንደ ሙስሊም፣ እንደ ኩኩይ ወይም እንደ ሎስ ማየት የለባቸውም የሚል ነው። ጆርጅ ሙሳማሊ የተባሉ የጸጥታ ተንታኝ በበኩላቸው የመንግስቱና የጸጥታ ኃይሎች ተግባሮች አጠያያቂ ናቸው ይላሉ። መንግስት ይህ የአልሸባብ ጥቃት ሳይሆን የፖለቲካ ጉዳይ ነው በማለቱ አመቻቸላቸው። መንግስት አያያዙን ባለማሳመሩም አልሸባብ እንዳሸነፈ መስሎ እንዲታይ ያደረገ። በሚዲያዎች ሲሰጡ የነበሩት መግለጫዎች በመሬቱ የነበረውን ሀቅ የሚያሳዩ አልነበሩም። የአልሸባብ አማጽያን ላለፉት ሁለት ወራት ጋሪሳ አካባቢ በሚገኙ መንደሮች ላይ ጥቃት ሲያካሂዱ ቆይተዋል። ጋሪሳ አማጽያኑ በዩኒቨርሲቲ ላይ ጥቃት ከፍተው አብዛኞቹ ተማሪዎች የሆኑ 148 ሰዎች የተገደሉበት ከተማ እንደነበረ አይዘነጋም። ኬንያ ከፍተኛ የጸጥታ ተግዳሮት የገጠማት ቢሆንም ተገቢ ምላሽ የመስጠትና ሰብዓዊ መብት የማክበር ግዴታ አለባት ሲል ሂማን ራይትስ ዋች አስገንዝቧል። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት በ19 በ በ22ና በ25 ሜትር ባንድ ይቀጥላል። አብራችሁን አምሾ፣ ወደ ሁለተኛው አጋማሽ ቀደም ብለን ልንገባ ነው። ሰሎን ክፍሌ እያጠናቀረ የሚያቀርበው ሳምንታዊ የስፖርት ዝግጅት ነው። ቀዳሚው እንደምን አምሽታችሁልኛል የተከበራችሁ አድማጮቼ በፊፋ ዙሪያ ውይይትና የሀገር ውስጥ ስፖርት ዜናዎችን ይዘናል። አብራችሁን ቆዩ። በፊፋ ሙስና ጉዳይ ላይ ከጊዜ ወደ ጊዜ ብዙ አዳዲስ መረጃዎች እየወጡ ናቸው ይሉናል አቶ ፍቅሩ ኪዳኔ አነጋግሬያቸዋለሁ። አንደኛው ለምሳሌ ጃክ ዎርነር ከደቡብ አፍሪካ የተረከበውን አስር ሚሊዮን ዶላር ለራሱ አውሎታል ነው የሚባለው። እስቲ በዚህን ጀምር አቶ ፍቅሩ። የትሪኒዳድ እና ቶባጎ ተወላጅ የሆነው ጃክ ዋርነር ያጠራቀመው ሀብት መቶ ስልሳ ሚሊዮን ዶላር ይደርሳል ይባላል። ከደቡብ አፍሪካ በፊፋ አማካይነት የነጠቀው አስር ሚሊዮን ዶላር እንዴት አድርጎ እንደተጠቀመበት ማስረጃ የሂሳብ ሰነዶች ተገኝተዋል። ከአንድ ሱፐር ማርኬት ጋር በመስማማት አራት ሚሊዮን ቼክ ሰጥቶ በጥሬው ገንዘብ ምን ዛሬ ይጠቀም ነበር። ፊፋ በሀያ ሚሊዮን ዶላር ፖርት ኦፍ ስፔን ያሰራውን የፉትቦል አካዴሚ ዋርነር ለሰርግና ለድግስ እያከራየ አሁንም ይጠቀምበታል። ዋርነር በሚኒስትር ደረጃ ያገለገለ ስልጣን ላይ ያለውን የአገሩን መንግስት በምርጫ ጊዜ የረዳ ቢሆንም የፍርድና የስፖርት ሚኒስትሮቹ አገራችንን ያዋረደ ስለሆነ ለኤፍ ቢአይ እጁን ቢሰጥ ይሻላል በማለት ተናግረዋል። ከአባታቸው ጋር ይዘርፉ የነበሩት የዋርነር ሁለት ልጆች ጥፋታቸውን አብነው በአሜሪካን እስር ቤት ይገኛሉ። የሞሮኮ ኦሎምፒክ ኮሚቴና ፉትቦል ፌዴሬሽን ደግሞ ቻክ ብሌዘር ጉቦ ሰጥተዋል ሲል የተናገረውን አስተባብለዋል። ሞሮኮ ጉቦ አልከፈልኩም ነው የምትለው የሞሮኮ ኦሊምፒክ ኮሚቴና ፉትቦል ፌዴሬሽኑ በትብብር የሰሜንና መካከለኛው አሜሪካ ፉትቦል ኮንፌዴሬሽን ዋና ጸሐፊ የነበረው ለኤፍ ቢ አይ ይሰልል የነበረው ቻክ ብሌዘር የሚያወራው ውሸት ነው ሲሉ መግለጫ አውጥተዋል። ብሌዘር ለኤፍ ቢ አይ የሰጠው ማስረጃ እንዳለ ለጊዜው አይታወቅም። የሚታወቀው ግን ብሌዘር ድመቶቹን ማኖሪያ ኒውዮርክ፣ አምስተኛው መንገድ ላይ አንዳንዴ የምጎኘው የትራምፕ ሕንጻ ውስጥ አፓርታማ መከራየቱ ነው። እማሀዩ ጠጅ ቤትስ እንኳን እንዴት አይነት ጥጋበኛ ነው ይላሉ። ወደ ፕሬዝደንት ወደ ሴፕ ብላተር እንለፍ። የአፍሪካና እስያ ፉትቦል ፌዴሬሽኖች ስላበረታቷቸው በቀድሞ ስራቸው ላይ ለመቆየት ሳያስቡ አልቀረም። የሚባለው ምንድን ነው? ራሳቸው አይደሉም እንዴ፣ በገዛ ፈቃዳቸው ስራቸውን የለቀቁት። አንድ የስዊስ ጋዜጣ ብላተር በፕሬዚዳንትነት ስራቸው ሳይቆዩ አይቀሩም ብሎ ጽፏል። ከዚህም ጋር አስታቆ የአፍሪካና የእስያ ፉትቦል ፌዴሬሽኖች ድጋፋቸውን አነሷቸውን በማለቱ መሸኳሸቅ ቀጥሏል። ለጊዜው ከአፍሪካም ሆነ ከእስያ በኩል በድም አይነት እርምጃ የተወሰደ የለም። የፊፋ ስራ አስኪያጅ ኮሚቴ እንደ አውሮፓ አቆጣጠር በሃያ ጁላይ ዙሪክ ላይ ተሰብስቦ ስለ መጪው ጠቅላላ ጉባኤና ስለ ፕሬዚዳንቱ ምርጫ ውሳኔ ይወስዳል። የአውሮፓ ፓርላማ ብላተር ከስራቸው በአስቸኳይ ይልቀቁ ማለቱ ዋጋ ቢስ ቢሆንም እንግሊዞች ፊፋን ለማዋረድ መቼውንም ችላ አይሉም። የትልቋ ብሪታንያ ጠቅላይ ሚኒስትር ካምሮን በፊፋ ፕሬዚዳንት ምርጫ ላይ የምደግፈው የጆርዳኑን ልዑል ነው ማለቱ ለሁለት ሺ አስራ ስድስት ዓለም ዋንጫ ዝግጅት ውድድር ዙሪክ ሄዶ በመሸደፉ የተነሳ የጠጣውን ኮሶ ጣዕም ስላረሳው ነው። ይልቁንም ፕላቲኒ ከፈረንሳይ ሪፐብሊክ ፕሬዚዳንት ከሆላንድ ጋር ስለ ፊፋ ምርጫ ላይ ተወያይቷል። ከአፍሪካኖቹ ጋር እንዲያስታርቀው አማላች ሆነን ሳይለው አልቀርም። አንድ ጥያቄ ልጨምርና ላብቃ ከጋና ፉትቦል ፌዴሬሽን አንድ ሚሊዮን ዶላር ጠፍቷል ተብሎ እንዲጣራ ለምክር ቤት አቤቱታ ቀርቧል ተብሏል። ምንድን ነው በየቦታው የምንሰማው ጉድ? የፊፋ ሙስና ጉዳይ ለስፖርት ዓለም ማስጠንቀቂያ ሳይሆን አልቀረም። ሁሉም በየጎጆው ሂሳብ ማዋረድ ላይ ነው። በዓለም ዋንጫ ውድድር ጊዜ ከወጪ ገቢ ላይ አንድ ሚሊዮን ዶላር የት እንደገባ ስላልታወቀ የጋና ፉትቦል ፌዴሬሽን ፕሬዚዳንት ይመርመር የሚል ክስ ቀርቧል። ብዙዎቹም ሳይደረግጡ አልቀሩም። ወደፊት ሁሉም የሂሳብ ሰነዶቹን ለህዝብ ግልጽ ማድረግ አለበት። ከአሁን በኋላ ፊፋ ጣልቃ እየገባ አጨራሪዎችን የሚደግፍ አይመስለኝም። አመሰግናለሁ። አቶ ፍቅሩ ኪዳኔ የዓለም አቀፍ ስፖርት ተቋማት ልዩ አማካሪ ከፓሪስ። ወደ አዲስ አበባ እንሻገራለን። ገዛኝ ጽዮን መስቀል የሀገር ውስጥ ዜናዎች ያሉት መቀጠል ትችላለህ። ገዛኝ፣ አመሰግናለሁ ሰለሞን። ከሁለት አመት በኋላ ጋቦ በምታስተናግደው ሰላሳ አንደኛው የአፍሪካ ዋንጫ ላይ የሚሳተፉትን አስራ አምስት ብሔራዊ ቡድኖች መለየት የሚያስችለው የመጀመሪያ የምድብ ማጣሪያ ትናንትናና ከትናንት በስቲያ በተለያዩ የአፍሪካ ከተሞች ተጀምሯል። በምድብ አስር የተደለደለው የኢትዮጵያ ብሔራዊ ቡድን ዋሊያዎቹ የሊሶቶዎቹን በባህር ዳር ስቴዲየም ገጥሞ ሁለት ለአንድ ማሸነፉን በትናንትናው የቪኦኤ ዜና ክፍለ ጊዜ መገለጹ ይታወሳል። አዞዎቹ በሚል የቤት ስሙ የሚታወቀው የሊሴቶ ብሔራዊ ቡድን በተለይም በመጀመሪያው የጨዋታ ክፍለ ጊዜ በተሻለ እንቅስቃሴና በአንድ ጎል መሪነት ነበር ለረፍት የወጡት። አሰልጣኝ ዮሐንስ ሳህሌም ከረፍት መልስ የተጫዋች ለውጥ በማድረግና ተጫዋቾቹንም በማነሳሳት ሁለት ጎል በማስቆጠር ቡድኑ አሸንፎ እንዲወጣ አድርገውታል። በዚሁ ኢትዮጵያና ሊሶቶ ከተመደቡበት ምድብ አስር አልጄሪያና ሲሸልስ ከትላንት በስቲያ ተጫውተው የአልጄሪያ ቡድን ብዙም ጉልበት ሳያባክን አራት ለባዶ ሸኝቷል። ምድቡን አልጄሪያና ኢትዮጵያ በኩል ሶስት ነጥብ በጎል ተበላልጠው አንደኛና ሁለተኛ ሆነው መርተዋል። ሊሴቶና ሲሸልስ ደግሞ ሶስተኛና አራተኛ ደረጃ ላይ ተቀምጠዋል። ሁለቱም የመልስ ጨዋታ ከአንድ ወር በኋላ ይደረጋል። ወደ ሀገር ውስጥ የአትሌቲክስ ውድድር ስመለስ ትናንት አዲስ አበባ ውስጥ ሁለት ትልልቅ የአትሌቲክስ ውድድሮች ተካሂደዋል። የመጀመሪያው አርባ አራተኛው የኢትዮጵያ አትሌቲክስ ሻምፒዮና ሲሆን ሁለተኛው ደግሞ ታላቁ ሩጫ በኢትዮጵያ ከኢስት አፍሪካ ቦትሊንግ ካምፐኒ ጋር በትብብር በጋራ ያዘጋጁት የአስራ አምስትና ሰባት ነጥብ አምስት ኪሎ ሜትር የጎዳና ሩጫ ነበር። ሩጫ፣ ውርወራና ዝላይን ባካተተው አርባ አራተኛው የኢትዮጵያ አትሌቲክስ ሻምፒዮና የአምስት ቀናት የግማሽ ቀን የውድድር ቆይታውን ያከናውነው በአዲስ አበባ ስታዲየም ነው። ይህም ትናንት ፍጻሜውን አግኝቷል። በብሔራዊ አትሌቲክስ ሻምፒዮናው እንዳለፉት ዓመታት ሁሉ የመከላከያው አትሌቲክስ ቡድን አልተቻለም። በአራት መቶ ስልሳ ነጥብ በሁለቱም ፆታ አጠቃላይ አሸናፊ ሆኗል። የኦሮሚያ ክልልና የኢትዮጵያ ንግድ ባንክ አትሌቲክስ ቡድኖች ሁለተኛና ሶስተኛ ሆነው ፈጽመዋል። በሌላ በኩል ደግሞ ታላቁ ሩጫ በኢትዮጵያ ከኢስት አፍሪካ ቦትሊንግ ካምፓኒ ጋር በጋራ ባዘጋጁት የአስራ አምስትና ሰባት ነጥብ አምስት ኪሎ ሜትር የጎዳና ሩጫ ትናንት በድምቀትና በጠንካራ ፉክክር ተጠናቋል። በዋና ተወዳዳሪነት ሰባት መቶ አትሌቶች ናቸው የተሳተፉት። ከተለያዩ የዕድሜ ክልልም አስር ሺህ የሚደርሱ ለመዝናናትና ለጤና ሰባት ነጥብ አምስት ኪሎ ሜትሩ ሮጠዋል። ከዋና ተወዳዳሪዎች የኦሮሚያ ማረሚያ ቤት ያፈራች አትሌት ታደለች በቀለ አስራ አምስቱን ኪሎ ሜትር ሀምሳ አንድ ደቂቃ ሰላሳ አንድ ነጥብ አምስት ሴኮንድ በሆነ ጊዜ አሸንፋለች የመከላከያዋ ገበያ ነሻየልና የለገ ጣፏ አበሳ አብዲታ ሁለተኛ እና ሶስተኛ ሆኗል። በወንዶች ተረፈ ደበሌ ከለገ ጣፎ፣ አሰፋ ለገሰ ከአዳማ ስፖርት ክለብ ዘውዱ ኃይሉ በግሉ ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። የአስራ አምስት ኪሎ ሜትር አሸናፊዋን አትሌት ታደለች በቀለል ስለ ወደፊት እቅድና ከአሁን በፊት ሲያስመዘገበችውን ውጤቶች እንድትገልጽልኝ ጠይቄያት የሚከተለውን ተናግራለች። ወደፊትም ያው ከዚህ የተሻለ ሰርቼ ከዚህ የተሻለ ሰዓት ለመሮጥና እንደ ትላልቆች አትሌቶች ጥሩ ሩጫ ለመሮጥ ኢትዮጵያን ለማስጠራት ነው እቅዴ። ከዚህ በፊት ያደረግሻቸው ባደረግሻቸው ውድድሮች የትኛው ውድድር ላይ ተሳትፋችኋል? ታላቁ ሩጫ በኢትዮጵያ እሱንም ሁለተኛ ነው የወጣው። ጥሩ ውጤት ጥሩ ውድድር ነው። ከዚህ በፊትም ኮካኮላ እንሮጫለው ለሶስተኛ ጊዜ ነው ታሸንፍ የአስራ ስምንት ዓመቷ ወጣት አትሌት ታደለች በውድድሩ ላይ ስትወረወር፣ ስትበር ለተመለከታት የት ደርሳለች ብሎ የሚጠይቅ አይጠፋም። በእኔ በኩል ግን የወደፊት ድሎቿን ከወዲሁ ማስላትና መቁጠር ጀምር ያለሁ ይኸው ነው። በእኔ በኩል ያለው ሰለሞን አመሰግናለሁ። ገዛኝ ጽዮም መስቀል ከአዲስ አበባ። በዚሁ የምሽቱን ፕሮግራም እናበቃለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። የምናስተናግዳችሁ የቴክኒክ ወይም አቀናባሪዋን ጽዮን ግርማን ይዘን እኔ አዲሱ አበበና እኔም አሉላ ከበደን። አንድ ትንሽ እርዘና እረፍት ያስፈልጋል። ልክ ነው። በስፖርት ዘና ብለናል። አዎ ሙዚቃ መርጠናል። ጽዮን ነው የመረጠችልን። አብነት አጎናፍር ርእሱ ማን ነው ያለው እያለ ነው

ማነው? ያለው እናመሰግናለን። ግሮም አድርጎን የተጫወተው የኦሮምኛ ዜማው ዘና ያደርጋል፣ ያስደንሳል ማለት ነው። ሲጀመር ቅኝቱ ነው የሚባለው ስትጨፍራየሆ፣ ስቲያምጣው ነው እዲ እስኪ ጨርስ ድረስ ዘለቀ ሁሉም እናመሰግናለን። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን አፍሪካ ነክ ርዕሶች። በግብፅ ሻርም ኤልሸቅ ላይ የአፍሪቃ የኢኮኖሚ ጉባኤ ባለፉት ሳምንት በተካሄደበት ወቅት ኢትዮጵያ፣ ግብፅና ሱዳን በጎን ተገናኝተው በኢኮኖሚና በፖለቲካ ተባብረው ለመስራት የሚያስችላቸው ከፍተኛ ካውንስል ለመመስረት ተስማምተዋል ሲል የግብፁ አልሐራም ድረገጽ ዘግቦ ነበር። የኢትዮጵያ ጠቅላይ ሚኒስትር ልዩ አማካሪ ሚኒስትር ዴኤታ አቶ ጌታቸው ረዳ ግን በሶስቱ መረጃዎች ደረጃ በየወቅቱ በፖለቲካም ይሁን በኢኮኖሚ በማኅበራዊና በባህል መረጃ ልውውጥ ማድረግ የሚያስችል ቀጣይ ግንኙነት መኖር እንዳለበት ተስማምተዋል። ይህ ስምምነትም መግባቢያ ላይ የመድረስ ጉዳይ ነው እንጂ አንዳንድ ሚዲያዎች እንደዘገቡት ሱፕሪም ካውንስል ወይም ከፍተኛ ካውንስል የመመስረት ጉዳይ አልተነሳም ብለዋል። አዳነች ፍስሐዬ አቶ ጌታቸውን የአፍሪቃ ነክ ክርሶች ፕሮግራሟ እንግዳ አድርጋ አቅርባቸዋለች። ባለፈው ሮብ እንዳሲው ፕሬዚደንት ሲሲ ፕሬዚደንት ባሽርና ጠቅላይ ሚኒስትር ኃይለማርያም ተገናኝቶ ተወያዩሰው ነበረ። የተወያዩበት ርዕስ የጀመሩትን መልካም ግንኙነት የበለጠ በሚያጠናክሩበት እንደሚታወቀው በወቅቱ የኮሜሳ የሳድክና የኢስት አፍሪካን ኮሚኒቲ ማህበረሰቦች የተዋሃደ ፍሪ ትሬድ ኤሪያ ወይም ነጻ የንግድ ቀጣና ለማቋቋም የሚያስችል ስምምነትም የተፈረመበት ዕለት ስለነበረ በዚህ ኮንቴክስትም ከአሁን በፊት በተጀመሩ የሶስትዮሽ ግንኙነትም ላይ ተመርኩዞ ግንኙነት ማጠናከር በሚቻልባቸው ጉዳዮች ላይ ነው የመከሩት። ከዛ ጋር ተያይዞ በፕሬዚደንት ሲሲም በጠቅላይ ሚኒስትር ሀይለማርያምም በ ፕሬዚደንት በሽርም የተደረሰው መግባባት ግንኙነቱን ማጠናከር በተቻለ መጠን ሲሪየስ ትኩረት የሚጠይቅ በዕለት ተዕለት በየሴክተሩ በየዘርፉ ያሉ ሚኒስትሪዎች በየዘርፉ ያሉ ተቋማት በሚያደርጉት ግንኙነት ጭምር የሚገለጽ መሆን እንዳለበት፣ ግን የሚፈጠረው ግንኙነት በሚፈለገው ደረጃ ውጤታማ ሆኖ እንዲቀጥል ለማድረግ ግን በሶስቱ መሪዎች ደረጃ በየወቅቱ የመረጃ ልውውጥ ማድረግ የሚያስችል በፖለቲካ የሚሆን በኢኮኖሚ የሚሆን በማህበራዊ ረገድ በባህል ነው አክቹዋሊ የተባለው የሚደረግ ቀጣይ ግንኙነት መኖር እንዳለበት ተስማምተዋል። ያ ስምምነት መግባባት ላይ የደረሱ ነው እንጂ አንዳንድ ሚዲያዎች እንደሚገልጹት ሱፕሪም ካውንስል የሚባል ነው ሱፕሪም ካውንስል የሚባል ኮንሰፕት አልተነሳም። የተነሳው በመሪዎች ደረጃ ሁሉን አቀፍ ግንኙነቶቻችንን ስርዓት ባለው መልኩ ማስቀጠል እንድንችል ና አስፈላጊ የሚባለው ውጤት ማግኘት በሚያስችል ደረጃ እንድንንቀሳቀስ የመሪዎች ትኩረት ያስፈልጋል። ስለዚህ ትኩረታቸውን በቋሚነት መስጠት የሚያስችላቸው አሬንጅመንት መፍጠር አለብን የሚል መግባባት ነው የደረሱት። የሀያ አምስት ደቂቃ ውይይትም ስለነበረ በዛ ደረጃ ለድርድር ተደርጎ ወደሚፈረም ስምምነት ላይ የተደረሰበት ነገር አልነበረም። ግን በዋናነት በመንፈስ የተፈጠረው መንፈስ ምንድን ነው? ግንኙነታችን እንዲሁ በፖለቲካል ዲክላሬሽን ብቻ መታጠር የለበትም በኢንቨስትመንትም በማህበር መስክ፣ በባህል መስክ ያለን ግንኙነት ማጠናከር እንድንችል ይሄ በሀያስ ሌቭል በከፍተኛው ደረጃ የመሪዎች ፈቃደኝነት እንዳለበት ማሳየት የሚያስችለን አሰራር ብንዘረጋ ጥሩ ነው፣ ምክሮች፣ ሀሳቦች ብንለዋወጥ ጥሩ ነው በሚል የትኩረት ደረጃው በመሪዎች ደረጃም ጭምር ክትትል የሚደረግበት እንደሆነ ለማስመር የሚያስችል አሰራር እንቀይስ የሚል መግባባት ላይ የሚደረሰው ሱፕሪም ካውንስል ሲል መጠቅ ያለ ሌላ አብይ አይነት ስምምነት ነበር ያስመስለው። ዛ ነው በመሪዎች መካከል ብዙውን ጊዜ የሚነገርና የሚደረግ ስምምነት ነው ማለት ነው። ከዛ ጋር ተያይዞ ግን እንግዲህ ጉዳዩን ካነሳን በአሁኑ ጊዜ ኢትዮጵያ ከግብፅና ከሱዳን ጋር ያላት ግንኙነት ምን ይመስላል? በግብጽ ብንጀምር ከግብፅም ከሱዳንም ጋር ያለን ግንኙነት በአሁኑ ሰአት በጣም መልካም የሚባል ግንኙነት ያለ እንደምናምነው የግብፁ ፕሬዚደንት፣ ከእርሳቸው ቀድሞ ከነበሩት መሪዎች በተለየ መልኩ ኢትዮጵያ ጋር ያላቸውን ግንኙነት በመተማመን ላይ የተመሰረተ ለማድረግ የሚጥሩ የሚያስመስላቸው ብዙ ነገሮች ይሰራሉ። ስለዚህ ከዚ አንጻር እስካሁን ባለን ግንኙነት የግብፁ ፕሬዚደንት ግንኙነታቸውን ኢትዮጵያ ጋር ያለውን ግንኙነት በተሻለ ደረጃ በመተማመን ላይ የተመሰረተ ለማድረግ አበረታች የሚባል እንቅስቃሴ ነው የሚያደርጉት። ስለዚህ ያንን ሪስፖርኬት ማድረግ ያንን አይነት መልካም አመለካከት የማሳየት ስራ በእኛ በኩል የተሰራ ነው። ከሱዳን ጋር ያለን ግንኙነት ከአሁን በፊትም እንደሚታወቀው እጅግ በጣም ስር የሰደደ የህዝብ ለህዝብ የመንግስት ለመንግስት ግንኙነት አለ። ሱዳኖች በዚህ ሀገር ውስጥ ባለ ኢንቨስትመንት እንቅስቃሴ ውስጥ በከፍተኛ ደረጃ ከሚጠሩት ኢንቨስተሮች መካከል ናቸው። ከዛ ውጭ በደህንነት፣ በጸጥታ፣ በመከላከያ፣ በፖለቲካ፣ በኢኮኖሚ፣ በማህበራዊ ጉዳዮች ላይ ከሱዳኖች ጋር ያለን ግንኙነት ለረዥም ጊዜ በጣም አስተማማኝ የሚባል በመተማመናዊት መሰረተን የነበረው እሱ ቀጥሏል። ስለዚህ ከሁለቱ ሀገሮች ጋር ያለን ግንኙነት ይነስ የሚብዛም በመተማመን ላይ የተመሰረተ ነው። ማለት ያ ማለት ግን በአንድ ወይም በላ መልኩ በየሀገር ውስጥ የሚገኙ የስራ ኃላፊዎች ወይ የአስተሳሰብ ኢንፎርም እናደርጋለን ኦፒኒየን ኢንፎርም እናደርጋለን የሚሉ ወገኖች ይሄን አስተሳሰብ ይጋሩታል ማለት አይደለም። ከኩል እንደዚ አፍራሽ መልክ የሚያስተላልፍ ሰው አይጠፋም። ግን በዋናነት የሀገራቱ ግንኙነት ጥሩ መልክ እየያዘ የመጣበት ከመናቆር ይልቅ ወይም ታዳ አስፈላጊ ከማያዋጣ ፉክክር ይልቅ ያለንን የጋራ ሀብት በጋራ ማልማት በጋራ ተጠቃሚነት ላይ የተመሰረተ እንቅስቃሴ ማድረግ ትኩረት ልንሰጥ ይገባል የሚል መልእክት ጎልቶ መውጣት የጀመረበት ሁኔታ ነው ማለት ይቻላል። እንግዲህ የሕዳሴ ግድብ ጉዳይን በሚመለከት ሕዳሴ ግድብ በሱዳንና በግብጽ ሊያደርሰው የሚችል ችግር ካለም ሆነ የተለያዩ ነገሮች ለማጥናት ሶስቱ ሀገሮች ሁለት አለም አቀፍ አማካሪ ኩባንያዎች መምረጣቸው ይታወቃልና ምን ላይ ደረሰ ስለሱ ጉዳይ በሶስቱ ሀገራት በኩል ካምፓኒዎቹ ተለይተዋል። ካምፓኒዎቹ አንደኛው ፍረስ ካምፓኒ ሰባ ፐርሰንት የሃይድሮሎጂካል ሞዴሊንግ ውስጥ የሚመስሉትን ስራዎች ይሰራል። የኔዘርላንድስ ካምፓኒ ተፈጥሮ ኢምፓክት ጋር በተያያዘ ያሉትን ስራዎች ይሰራል። በዚህ ላይ ተመስርቶ ስራ ለመጀመር አሁን በቅርቡ የሶስቱ ሀገሮች የውሃ ሚኒስትሮች ተሰብስበው የመጨረሻውን ጎ አሄድ ይሰጣሉ። ካምፓኒዎቹ ተመርጠዋል። ስለዚህ ካምፓኒ ወደ ስራ የሚገባበት ሁኔታ የመለየት ስራ ነው የሚቀረው ማለት ነው። አንድ አመት ባልሞላ ጊዜ ውስጥ ስራቸውን ያን እንደሚያከናውኑ ይጠበቃል። ዞሮ ዞሮ በኢትዮጵያ መንግስት በኩል ሳይንስ ሊጭበረበር የማይችል ስለሆነ ኢንጂኒሪንግ ሊጭበረበር የሚችል ስላልሆነ እነሱ እምነት እንዲያሳደሩ ለማድረግ ነው ዋና ታሳቢ የተደረገው። ውጤቱ ዞሮ ዞሮ የኢትዮጵያ መንግስትና ሕዝብ አባይ ላይ ግድብ ለመስራት ሲንቀሳቀሱ የግብፅንም የሱዳንንም ጥቅም አደጋ ላይ ለመጣል እንዳላሰቡ በትክክል የሚያስረግጥ ይሆናል የሚል ሙሉ እምነት አለን። እስካሁን ባለው ጊዜ እንግዲህ በግብጽ በኩል በተለይም ግብጽ ነበር በዚህ ጉዳይ የምታጠብቀው ና በግብጽ በኩል ይሄ መተማመንና የመንፈስ መረጋጋት ጉዳይ ምን ያህል ምን መልክ የያዘ ይመስላል? ምን ያህል የተረጋጉ ይመስላሉ? ቅድም እንዳልኩ ሲሻለች በፕሬዚደንቱ በኩል ይሄ ካለፈው አመለካከት በተወሰነ መልኩ ቢሆን ለመለያየት የሚደረግ ጥረት እንዳለ ክሊር ነው ግን ከአባይ ውሃ አጠቃቀም ጋር በተያያዘ የግብጽ ምሁራን የግብጽ አስተሳሰብ ኢንፎርም እናደርጋለን የሚሉ ኦፒኒየን ሜከርስ የሚባሉ ከፍተኛ ተጽዕኖ ማድረግ እንችላለን የሚሉ ወገኖች ለመጀመሪያ ጊዜ ያለፉት አስር አመታት ወይም ሀያ አመታት ያሰቡት ነገር አይደለም። ላለፉት አራት ሺ ፕሮባብሊ አመታት ከዚህ ጋር በተያያዘ ኢንተርቴንስ ያደረጉት የነበረ አስተሳሰብ አለ። እዚህ ሰፈር እኛ አሁን ውሃው የሚፈልቅበት አካባቢ ያይ የሚሰራ ማንኛውም ስራ የግብጽን ጥቅም ይጎዳል የሚል የጠነከረ የደደር አስተሳሰብ ነበረ። ስለዚህ ያ አስተሳሰብ በእኛ መልካም ፈቃድ በፕሬዚደንት ሲሲ መልካም ፍላጎት በአንድ አዳር እንደ ጉም ይተናል ብለን አናምንም። ግን በዋናነት ለመነሻ የሚያገለግለን በግብጽ ፖለቲካ አመራር በኩል አሁን ባለው አመራር በኩል የተጀመረውን ግንኙነት በሰላማዊና የጋራ ጥቅም በሚያስከብር መልኩ ማከናወን አለብን የሚል ትንሽም ብትሆን ፈቃደኝነት መታየቷ ለእኛ በቂ ነው። ከመላተም ይልቅ እውነት ጋር ተጋፍጦ ከእውነት ጋር ታርቆ የሚያዋጣው መንገድ መምረጥን ይሻላል ብለው የተቀበሉ የህዝብ መሪዎች እስካሉ ድረስ አብረን ለመስራት ዝግጁ ነን በሚል የጀመርነው እንቅስቃሴ ነው። እሱ እስካሁን ባለው እንቅስቃሴ ጥሩ ፈር የያዘ ይመስለናል። እሺ እንግዲህ አቶ ጌታቸው ረዳ ወደ ማጠቃለል ነንና እስካሁን ያልጠቀስ ነው ለመናገር የሚፈልጉት ነገር ካለ። ክረምት እየገባ ይመስላል። ኢትዮጵያ ጨረስ ናቸው ግድቦች፣ ውሃ ይሞላሉ፣ መብራት ኃይል ማመንጨት ይጀምራሉ። ከግድብ ግንባታ ከህዳሴ ግድብም ጨምሮ በምናደርጋቸው እንቅስቃሴዎች ጎረቤቶቻችን አንዳችን ቢሆን ቅሬታ ሊሰማቸው እንደማይገባ እስካሁን የጀመርናቸው እንቅስቃሴዎች ሞሮለስ የተሳኩ ይመስላሉ። ይህን ለማለት ነው። አመሰግናለሁ። በነገራችን ላይ እሱን ካነሱ ግቤ ሶስት ይመስለኛል። አሁን የዝናቡ ሁኔታ ጥሩ ከተካሄደ አንዳንዶቹ ሊጀምሩ ነው። መብራት ኃይል ማመንጫት ሊጀምር፣ ሐምሌ ላይ የተወሰኑ ተርባይኖች መብራት ማመንጨት ይጀምራሉ። እሺ፣ እንግዲህ በጣም እግዜር ስጥልኝ አቶ ጌታቸው ረዳ። አክባሪ ስጥልኝ አዳነች። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች፣ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ታዲያ በነጻው የስልክ መስመራችን 2022059942 የውስጥ መስመር 14 ከደረሱን መልእክቶቻችሁ ለዛሬ የታሰቡትን አላሰማንም፣ በክፍል አንድና አሁን እንስማ። ለተወደዳችሁና ለተከበራችሁ የአሜሪካ ድምፅ ሬዲዮ አዘጋጆች በዛሬው የመስተዋል ዝግጅታችሁ ላይ በጋዜጠኛ ሄኖክ ሰማግዜር በቀረበው የአንድ ለአምስት አደረጃጀት ላይ የሰጠው ትንታኔ ነው። ለልማት ከሆነ በጎ ነው፣ ለፖለቲካ ከሆነ መጥፎ ነው የሚል አይነት እንድምታን ያመጣ የአደረጃጀቱ ስርዓት ሴንትራላይዝድ የሆነ ማዕከላዊነትን የጠበቀ ከላይ የሚወርድ መሆኑ ነው እንጂ የፖለቲካ፣ የኢኮኖሚ፣ የማህበራዊ የሚል ሳይሆን የሰው ልጆችን አስተሳሰብ ከእላይ አቅጣጫ እየወረደ ወደ ታች የሚመጣ ነው። የሰው ልጆች በአሁኑ ሰዓት መኖር ያለባቸው ዲሴንተራላይዝ ቢሆን በራሳቸው ፍላጎት ወደ ላይ የሚወጣ ስርዓትን የሚመርጡ ህዝብንም፣ ዴሞክራሲም ህዝብን የሚመርጠው ህዝቡ የሚፈልገውን ነው እንጂ ከላይ የሚያደርግ ከላይ የሚወርድ የድሮ አይነት የኮሚኒስት አሰራር ተገቢ አደለም ከሚል ነው። አንድ ለአምስትን ሰው የሚቃወሙ ልማትም ፖለቲካም ኢኮኖሚም ስለመጣበት አይደለም እና ሄኖክ ከዚህ አግባብ ማብራሪያ ቢሰጥበት ጥሩ ነው እላለሁ። አለሙ ነኝ። ከአትላንት ሄሎ፣ ቪዬዎች እንደምን አላችሁ? ከአቶ ግርማ አስመሮም ጋር ያደረጋችሁትን ቃለ መጠይቅ ተከታትዬዋለሁ። ሚዛናዊ ለመሆን የሴትዮዋን የሽላክ ሲዛሮትን ዘገባ ማንበብ ያለው ሽላኪሪ ሲዛሮት ከስደተኞች የሰማችውን ዘገባ ሪፖርት አቀባለች። እስኪ አቶ ግርማ አስመሮም አንዳንድ ጥያቄ ልጠይቃቸው። አንደኛ ከ18 ዓመት በታች የሚገኙ የኤርትራ ወጣቶች ውትድርና ውስጥ አልተመለመሉ ምን በጦርነት እሳት ውስጥ አልተማገዱም። ሁለተኛ ለአስርት ዓመታት በረሀ ለበረሀ የተንከራተቱትን ብዛት ያላቸው ታቢያዎችና ባለስልጣኖች ለአስራ አራት አመታትና ከዛም በላይ ያሉበት በማይታወቅበት እስር ቤቶች ለሞትና ለእንግልት አልተዳረጉ ምንም። ሶስተኛ በሁለት ሺ አንድ አመተ ምህረት የታሰሩት የግል ጋዜጠኞች የት አሉ? አራተኛ በ2003 አካባቢ የታሰሩት የሃይማኖት መሪዎች እና ተከታዮች ውስጥ የት አሉ? ይሄ ሁሉ ውሸት ነው ከተባለ እንግዲህ ማንንም ሳይሆን እያታለሉ ያሉት እራሳቸውን በስልጣን ኮርቻ ላይ ተሰናጠ የሚገኙትን እንቅጥ ባለስልጣናት ብቻ ነው። ሰፊው የኤርትራ ህዝብ፣ ጭቁኑ፣ አባቶች የተጋደሉ የኤርትራ ታጋዮችና አሁን እየተንከራተተ የእነሱ አገልጋይ የሆነው የኤርትራ ወጣት ነው። እውነቱን እንደ ቀስር ፀሐይ ስለሚያውቀው ግራ ሊያጋቡን አይችሉም። የሰብአዊ መብት ጥሰቱ ሴትዮዋ እንዳሉት ብቻ ሳይሆን ከዛም በላይ ነው። የኤርትራ ህዝብ ህግ ሳይሆን በስርአት እየተመራ የሚገኝ ህዝብ ነው። እንግዲህ ላለባቸው ችግር መፍትሄው ሌሎቹ ላይ አሜሪካ፣ ኢትዮጵያ፣ ጅቡቲ ጣታቸውን መቀሰር ሳይሆን ችግሮቹ ውስጣቸው ስለሚገኝ መፍትሄውን ከውስጥ ማፈላለቅ ሳይሻል አይቀርም ስላለው ወሚዳናይ ከአትላንታ የማጠቃለያ ዜና እናሰማለን። ከዛ በፊት ግን ጥቂት ደቂቃዎች አሉ። አንተ ልታነብ ተዘጋጅተሃል። ጥቂት ደቂቃዎች ተገኝተዋል። ከፋም አድማጮች፣ ብዙ ዘገባ ስለነበር የቀረበው ወደ አንተ ማዳረሻ፣ አንድ ሙዚቃ ቅዱስ ትመርጣልናለች። አስቴራ ውቀት ትመስላለች። ቅዱስ ታልኳት ጽዮንን፣ ጽዮንን ግርማ አስቴርን ነው ጀባ ያለችን። ክትና ራ የቆየ ብዙም ተወዳጅ የሆነ ዘፈኗ ነው። አመሰግናለን። መልካም ማጠቃለያ ዜና ለአንተ አመሰግናለሁ። አዲሱ ቀደም ብለን በዋናው ዜና ጊዜ ያላገኝንላቸው እንደ አስቀድም የቀድሞ የፍሎሪዳ አገረ ግዛት አገረ ግዛት ወይም አገር ገዢ የነበሩት ጄብ ቡሽ እንደ አውሮፓውያን ህዝብን አቆጣጠር በቀጣዩ 2016 ዓመተ ምህረት በሚካሄደው ፕሬዚዳንታዊ ምርጫ እንደሚወዳደሩ በይፋ ያስታውቃሉ። በምርጫው ለመወዳደር አስራ አንደኛው የሪፐብሊካን አባል መሆናቸው ነው። ጄብ ቡሽ የቀድሞ ፕሬዚዳንት ጆርጅ ሄርበርት ዋከር ቡሽ ልጅ እና የጆርጅ ደብልዩ ቡሽ ወንድም ናቸው። በቀጣዮቹ ሳምንታትም ተጨማሪ እጩ ተወዳዳሪዎች እንደሚቀርቡ ይጠበቃል። የ62 ዓመቱ ጄብ እጩ ተወዳዳሪነታቸውን ዛሬ በመኖሪያ ከተማቸው ማያሚ ነው ይፋ የሚያደርጉት። በቻድ መዲና በፖሊስ ላይ የተነጣጠረ የአጥፍቶ ጠፊ ቦምብ ፍንዳታ እስካሁን 23 ሰዎችን ገድሎ አንድ መቶ ያህል ማቁሰሉ ተገለጸ። ባለስልጣናት አክለው እንዳመለከቱት አራቱ አጥፍቶ ጠፊዎች ያፈነዱት ቦምብ የቻድ ፖሊስ ዋና መስሪያ ቤትና የፖሊስ አካዳሚን ኢላማ ያደረገ ነው። ዩናይትድ ስቴትስ በምስራቅ አውሮፓና ባልቲክ ሀገሮች ቋሚ የጦር ሰፈሮችን ለመመስረት ከባድ የጦር መሳሪያዎችና ጦር ሰራዊትንም ለማሰማራት በያዘችው እቅድ ከቀጠለች ሞስኮ በምዕራብ ድንበሯ ጦር ሰራዊቷን ማሰማራት ትጀምራለች ሲሉ አንድ ከፍተኛ የሩሲያ ወታደራዊ ባለስልጣን ተናገሩ። መንግስታዊ የሩሲያ ዜና ወኪል ኢንተርፋክስ በዛሬ እለት የሀገሪቱን አንድ ከፍተኛ የጦር ጀኔራል ዩሪ ያኩቦቭን ዋቢ አድርጎ ባወጣው ዘገባ ቀዝቃዛው ጦርነት ካበቃ ወዲህ የዩናይት ስቴትስ የመከላከያ ሚኒስትር ፔንታጎን እና የሰሜን አትላንቲክ የጦር ቃል ኪዳን አገሮች የመከላከያ ጥምረት የወሰዱት የመጀመሪያው የጠባጫሪ ውጥ ነው ብሎታል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቢ ሕግ በነሶሊያና ሽመልስ የክስ መዝገብ በአሸባሪነት ወንጀል ክስ ከመሠረተባቸው ጦማሪያንና ጋዜጠኞች መካከል በሌለችበት ጉዳዩ በሚታየው በሶሊያና ሽመልስ ላይ ያቀረበውን የሲዲ ማስረጃ በችሎት መታየት በችሎት መታየቱ አስፈላጊ ሆኖ አላገኘውም ሲል በይኗል። የተከሳሽ ጠበቆች በብይኑ ላይ ያላቸውን ቅሬታ አስመዝግበዋል። መዝገቡንም መርምሮ ብይን ለመስጠት ፍርድ ቤቱ ቀጥሮ ሰጥቷል። ዓለም አቀፉ ከፍተኛ የጦር ወንጀል ችሎት አይሲሲ በዘር ፍጅትና የጦር ወንጀል የሚፈልጋቸው የሱዳኑ ፕሬዝዳንት ኦማር አልበሽር በቁጥጥር ስር መዋል ይገባቸው እንደሆን ጉዳያቸውን ጉዳያቸው እስኪጣራ እንዲቆዩ ያዘዘውን የአንድ የፕሪቶሪያ ፍርድ ቤት ውሳኔ ቸል ብለው ወደ አገራቸው ተመለሱ። ሚስተር ባሺር በጆሃንስበርግ ደቡብ አፍሪቃ በመካሄድ ላይ ባለው የአፍሪቃ ህብረት ጉባኤ ለመሳተፍ በተጓዙበት ነው። አለም አቀፉ የወንጀል ጦር ችሎት ይያዙልኝ ሲል የጠየቀው አይሲሲ በሱዳኑ መሪ ላይ ያቀረበው ክስ ከጦር ወንጀልና የጅምላ የዘር ፍጅት በተጨማሪ በሰብአዊ ፍጡር ላይ በተፈጸመ በደልና እንዲሁም የአውሮፓውያን ዘመን አቆጣጠር በሁለት ሺህ ሶስት ዓመተ ምህረት በዳርፉር በተቀሰቀሰው ግጭት ብረት በአነሱ ወገኖች ላይ ከፍተኛ ጥቃት ያደረሱትን የአረብ ሚሊሻዎች እንዲያገዙ ጦር ሰራዊት መላክን ይጨምራል። ማጠቃለያ ዋሪዎቹ ነኙ ነበሩ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር ከምሽቱ 3 እስካሁን አራት ሰዓት በ1922 25 ሜትር ባንዶች ከሚያሰማው ፕሮግራም የዛሬ ዝግጅት በዚህ ላይ አበቃ በአማርኛው ፕሮግራም ነገ ጠዋት ከምሽቱ አንድ ነገ ማታ ከምሽቱ አንድ እስከ አንድ ተኩል ከዛም በመደበኛው ከ3 እስከ አራት ሰዓት በምናቀርባቸው ፕሮግራሞች እንገናኛለን የአሁኑን ግን በዚህ አበቃን ከአቀናባሪያችን ሲሆን ግርማ ከቴክኒክ መሐንዲሱ አልሳንቶስ እና ያስተናገድ ናችሁ እኔ ያሉ አከብድና አዲሱ አበበ በዚሁ ይሰናበታል ይቀጥላለን። የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።